bye በኢትዮጵያ ባለፉት ጥቂት ሳምንታት በኮቪድ-19 የሚያዙ ሰዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑን እና በበሽታው ምክንያት ወደ ጽኑ ህሙማን ክፍል የሚገቡና ህይወታቸውን የሚያጡ ሰዎች ቁጥርም በከፍተኛ ሁኔታ መጨመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከዚህ ጋር ተያይዞ በሀገሪቱ ውስጥ የጽኑ ህሙማን አልጋ፣ ኦክስጅን እና ሰው ሰራሽ የመተንፈሻ መርጃ መሳሪያዎች እጥረት የተከሰተ ሲሆን የቫይረሱ ተጠቂዎች ሕክምና ለማግኘት መቸገራቸውን የአሜሪካ ድምጽ ያነጋገራቸው የታማሚ ቤተሰቦች አስታውቀዋል። በዚህ ጉዳይ የተለያዩ ሰዎችንና ሆስፒታሎችን ያነጋገረችው ስመኝሽ ቆየናት ዝርዝሩን ታቀርበዋለች። መክሊት ምን ተስኖት በሞጆ የሚኖሩ እናቷን ለቀናት እረፍት ለነሳቸው ህመም የተሻለ ህክምና እንዲያገኙ ወደ አዲስ አበባ ብታመጣቸውም፣ ምክንያቱ ግን ሊታወቅ አልቻለም። ይታከሙበት የነበረው ዋሽንግተን ሆስፒታል የአልጋና የኦክስጅን እጥረት ስላጋጠመውም ለተሻለ እርዳታ ወደ ካዲስኮ ይመራቸዋል። መክሊትና ቤተሰቦቿ በካዲስኮም ኮም የገጠማቸው ተመሳሳይ ነው። ሆስፒታሉ ኦክስጅንና የጽኑ ህሙማን አልጋ በሚፈልጉ ህሙማን ተጨናንቋል። በድንገተኛ ለተለያዩ ህክምና ለሚመጡ ሰዎችም ቦታ የላቸውም። የመክሊት እናት ተኝተው የሚታከሙበት አልጋም ሆነ ለመተንፈስ የሚረዳቸው ኦክስጅን አልነበረም። መክሊት በዚህ መሀል እናቴ በጣም እየደከመች ሄደች ትላለች። በጣምም ደክማ ነበረ። መተንፈስም ተቸግራ ነበር። እንዲሁም ቅድም እንዳነሳሁልሽ የነቃዠት የኮንፊዝ መሆን ነገር ነበራት እና ከዲስኮ እንደደረስን አልጋ ማግኘት አልቻልንም። ኦክስጅንም አልነበራቸውም። ሶ ወደ ኮሪያ እንድንሄድ ሪከመንድ አደረጉም ሰ ወደ ኮሪያ ሆስፒታል ይዘና ከሄደ ኮሪያ ሆስፒታልም የተለየ ሁኔታ አልገጠማቸውም። እዛም አልጋ የለም፣ ኦክስጅንም የለም። ኤመርጀንሲ እንኳን አስገብተናት ልትተኛ አልቻለችም። እንግዲህ እሱኛው ሶስተኛ ሆስፒታላችን ነበር ምንም አይነት ሰርቪስ ያላገኘንበት። ከዛ የመጨረሻ አማራጭ እነሱም ጭደስታ ያደረጉ ወደ የረር ሆስፒታል እንድንወስዳት ነበረ እነሱም አልጋም እንደሌላቸው ኦክሲጅንም እንደሌላቸው ነገሩን እና በጣም አስቸጋሪ እና ከባድ ጊዜ ነበር። በጣም ትንፋሿ ይቆራረጥና ለመተንፈስ ትቸገር ነበር የኦክሲጅን ሌብላ በጣም ቀንሶ ስለነበር በጣም ተጨንቀን ነበር። በእናታቸው ከፍተኛ መዳከም የተደናገጠው የመክሊት ቤተሰብ በተለያዩ ሆስፒታሎች ለእናታቸው እርዳታ ለማግኘት ብዙ ከለፉ በኋላ በመጨረሻ ሚኒሊክ ሆስፒታል ኦክስጅን ማግኘት እንደቻሉ መክሊት ትናገራለች። አልጋ በእርግጥ አላገኘችም፣ ግን ኦክስጅን ማግኘት ቻለች። ሶ ቅዳሜ ማታም በኢመርጀንሲ ገብታ ስትሬቸር ላይ አድርገዋት ኦክሲጅን ማግኘት ቻለች። ሌሎችም ተጨማሪ ህክምና ዎች ተደረጉላት እና ቅዳሜ ከሌሊቱ ስድስት ሰዓት ኮቪድ ፖዚቲቭ እንደሆነ ቻወቅ የምኒልክ ሆስፒታል የራሱ የማገገሚያ ሴንተር አለ። ወደ ባልደራስ አካባቢ እዛ ሙሉ ነበር እና አልጋ ለማግኘት ኦክሲጅን ለማግኘት በጣም በጣም በጣም ችግር ነበር። መክሊትና ቤተሰቧ ባለፈው ሳምንት ያሳለፈው ውጣ ውረድ ከጥቂት ሳምንታት ወዲህ በከፍተኛ ሁኔታ ስርጭቱን በጨመረው የኮቪድ አስራ ዘጠኝ ስርጭት ምክንያት በርካታ ኢትዮጵያውያን እያሳለፉት ያለው ችግር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተገኘው መረጃ እንደሚያመለክተው በኢትዮጵያ በኮቪድ አስራ ዘጠኝ የሚጠቃው ሰው ቁጥር በሀያ ከመቶ ጨምሯል። ይህ ማለት ምርመራ ከተደረገላቸው ከሶስት ሰዎች አንዱ በኮቪድ አስራ ዘጠኝ መያዙ ን ያሳያል ሲልም አስጠንቅቋል። በዚህ ሳቢያ ሆስፒታሎች የህክምና ክትትል ለሚያስፈልጋቸው ጽኑ ህሙማን መርጃ የሚያገለግሉ የመታከሚያ አልጋዎች፣ የሰው ሰራሽ መተንፈሻ መርጃ ወይም ቬንትሌተር እና ኦክሲጅን እጥረት አጋጥሟቸዋል። ከነዚህ መሃል ኮቪድ-19 ወደ ኢትዮጵያ ከገባ ጊዜ አንስቶ ለጽኑ ህሙማን አገልግሎት ሲሰጥ የቆየው ቅዱስ ጳውሎስ ሆስፒታል አንዱ ነው። በየዕለቱ በሆስፒታሉ በጽኑ ህሙማን መርጃ ውስጥ ከሚታከሙ ሰዎች እጥፍ የሚሆኑ አገልግሎቱን ለማግኘት እየተጠባበቁ መሆናቸውን በሆስፒታሉ የድንገተኛና ጽኑ ህሙማን ትምህርት ክፍል ተባባሪ ፕሮፌሰር እና ሐኪም የሆኑት ዶክተር መንበኡ ሱልጣን ነግረውናል። የጽኑ ህሙማን ክፍላችን አሁን ላይ በጣም ሙሉ ከመሆኑ ብቻ ሳይሆን ያለን አስራ አራት አልጋ ነው የጽኑ ህሙማን የሌላውን አልጋ ዘጠነ ና አስራ አራቱም አልጋ ሁሌ ሙሉ ብቻ መሆኑ ሳይሆን አስራ አራት ሰው የሚጠብቅ ሁሌ የሚኖርበት ሁኔታ አለ ማለት ሁሌ አልጋ ይገኛሉይ። ሰው ለኮ ይገኛሉ ብሎ የሚጠብቅበት ሁኔታ ነው ያለውና አሁን ያለው ህሙማን ፍላጎት ከኮቪድ ጋር ተያይዞ በጣም ከፍተኛ ነው። በእውነቱ በቅዱስ ጳውሎስ ሆስፒታል ተጨማሪ ለጽኑ ህሙማን የሚሆኑ አልጋዎችን ለመጨመርና አገልግሎቱን ለማስፋት እየታሰበ ቢሆንም ከዛ ጎን ለጎን የሚያስፈልጉ የሕክምና ግብዓቶችን ማግኘት ግን አስቸጋሪ እንደሚሆን ዶክተር መንበኡ ይገልጻሉ። ሁለት ነገር ነው ያጋጠመው አንዱ የቆጥኖ ማን ክፍል ፍላጎት በጣም ከመጨመሩ የተነሳ ማስፋት ይኖርብናል ማለት ነው። ማስፋት ሲያስፈልግ ደግሞ ተጨማሪ እቃዎች ይፈልጋል በተለይ የማሽን ሜካኒካል ቬንቲሌተሩ፣ ሌሎች ማሽኖች ብዙ ያስፈልጋል ማለት ነው። በዛው ልክ ደግሞ የነበረውን እንኳን ለማስቀጠል የሚያስፈልጉ በቀን ተቀን የምንጠቀማቸው ኮንሲመብሎች፣ ኦክሲጂኖች ያስፈልጋሉ። አሁን ኦክሲጂን አዲስ ለሚያስፈልገው ተጨማሪ የአይቲዩ ፍላጎት ማስፋፋት እንኳን ቢቀር የነበረውን እንኳን በደንብ ለማስቀጠል የኦክሲጂን እጥረቶች ያጋጥማሉ እና በእውነቱ ብዙ እጥረቶች አሉ። ኦክሲጂን ለማስፋፋት ግን ደግሞ ኮቪድ እየተስፋፋ ባለበት ፍጥነት ኦክሲጂን ማሟላት እየተቻለ አይመስልም። የኮቪድ-19 ታማሚዎች በግል ሆስፒታሎች ሕክምናውን ለማግኘት በሚያደርጉት ጥረት እስከ አንድ ነጥብ አምስት ሚሊዮን ብር እንደሚያስወጣ በርካቶች ነግረውናል። አዲስ አበባ ውስጥ በፈረንሳይ ለጋሲዮን አካባቢ ነዋሪ የሆነው አዲስ አጋ ወንድሙ በኮቪድ-19 መያዙን ካረጋገጠ በኋላ በግል ለማሳከም ሞክሮ ነበር። በግል በጣም ከኛ አቅም በላይ ነው። ለአንድ ግለሰብ የሚጠየቀው መጀመሪያ እስከ ሶስት መቶ ሺህ ብር ታስይዛለሽ ከዛ በኋላ እያለ እያለ ይቀጥላል። እኛ ደግሞ በዛ አቅም ደረጃ በጣም በአንድ የምታመጨው ነገር አይደለም። ዝሩር ማለት ነው ያው ግዳ አዲስ ወንድሙ በጳውሎስ ሆስፒታል ክትትል ቢደረግለትም ነፍሱ ግን ሊተርፍ እንዳልቻለ ይናገራል። በእኛ ቤት የደረሰው በሌላ ቤት እንዳይደርስ ከፍተኛ ጥንቃቄ ያስፈልጋል ሲልም ይመክራል። ዶክተር መንቡ እንደሚሉት ይህ ከቁጥጥር ውጭ እየሆነ የመጣው የኮቪድ-19 ስርጭትና በህክምና ተቋማት ላይ እያሳደረ ያለው ጫና ለሌሎች በሽታዎች የሚሰጡ ህክምናዎች ላይም ተጽዕኖ እያሳደረ ነው። ጥናቶች ገና ባይጠኑም የህክምና ባለሙያዎች ላይም የአካልና የመንፈስ መዳከም እያመጣ እንደሆነም ያሰምሩበታል። የኦክሲጅን ፍላጎት ለአይሲዩ ብቻ ኮቪድ ብቻ ሳይሆን ለኦፕሬሽን ክፍልም፣ ለሌሎች ክፍሎችም ብዙ ስለሚያስፈልግ ኦክሲጅን ኦክሲጅንም ብቻ አይደለም፣ ሌሎች ኮንሲመብሎች፣ መድኃኒቶች፣ እንደዚህ ፍላጎቱና የአይሲዩ ኮስቱ ቀላል አይደለም እና እነዚህም ማስቀጠልም ብዙ ዲፊካልት እየሆነ እንደሆነ ያስታውቃል። ኖርማሊ ኮቪድን ማከም ጽኑ ህሙማን ክፍል መስራት በጣም ስትረስ ያለው ነገር ነው። ይሄ እንዳለ ሆኖ ደግሞ ተጨማሪ ስትረስ ማለት ምን ማለት ነው? የሚፈልግን ሰው አገልግሎት መስጠት ሳትሺ ስትቀሪ፣ ለምሳሌ ማሽን ፈልጎ ሰው ሳያገኝ ስታይ፣ ኦክሲጅን ፈልጎ ወይም ደግሞ ሰዎች እያቀምሽ እያለ ኦክሲጅን እጥረት ያጋጥምሽ፣ ዲያሊሲስ እየፈለገ ዲያሊሲስ ማድረግ ይቻል ወይም ደግሞ የትኛውን ታካሚ ቀድሜ ዲያሊሲስ፣ ለየትኛው ታካሚ ኦክሲጅን ልስ፣ ለየትኛው ታካሚ ማሽን ልስ የሚለው ስረት እራሱ ቀላል አይደለም። ባለሙያው ላይ የሚኖረው ስጥረት። ኢትዮጵያ ውስጥ ያለው የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ ደርሷል። የጤና ጥበቃ ሚኒስቴር ዕለታዊ መረጃ እንደሚያሳየውም በአሁኑ ሰዓት ከሰባት መቶ ሀምሳ ሁለት በላይ ግለሰቦች በኮቪድ አስራ ዘጠኝ ተይዘው ጽኑ ህሙማን ክፍል ውስጥ ይገኛሉ። በመሆኑም ህብረተሰቡ ማስክ በማድረግ እጆችን በየጊዜው በመታጠብና ርቀትን በመጠበቅ ራሳቸውንና ቤተሰባቸውን እንዲጠብቁ ሁሉም ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።